የሰሞኑን የምርጫውን ሂደት በመከታተል ላይ የሚገኘው በኒውዮርክ የሚገኘው ባልደረባችን ሰለሞን አባተ በሜሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ወይም የምጣኔ ሀብት ፕሮፌሰር የሆኑትን ዶክተር ሰይድ ሀሰንን ማብራሪያ ጠይቋል። ትንታኔ ዶክተር ሰይድ ሀሰን ጤና ይስጥልኝ፣ እንደምንድን ነውት? ጤና ይስጥልኝ። የት ነው ያሉት አሁን ዶክተር ሰይድ? ከንታኪ ነው የምኖረው። ዶክተር ከዚህ በፊትም እርሶ መግለጫ ማብራሪያ ሰጥተው ነበረ፣ የምርጫው ሂደት ገና እንደተጀመረ ሰሞኑን አካባቢና እንዴት አገኙት ይሄንን የፍጻሜውን ውጤት? ብዙ ያልተጠበቀ ነበር አሁን ይሄውን ውጤቱ። ነገር ግን ብዙም የሚጠቁም ነገሮች አሉ፣ የሚጎዱም ነገሮች አሉ። ምንድነው በጎ ምንድነው መጥፎ ሊሆን የሚችለው በዚህ የምርጫ ውጤት? በጎ የሚኖረው እንግዲህ ነው ውጤ አንድኛው ዋናው ችግንትናችን በእኛ ተሰልችቶን ነበር ይሄ ምርጫን ጉ ጉዳይ ሁለቱንም አንፈልግም ነበር። በአንድ ጊዜ ተገላገልን ብቻ ስንገላገል እንደው ከምጥ የተገላገልን ያህል ነው። በዩናይትድ ስቴትስ የፖለቲካ ታሪክ ውስጥ ሁለት መቶ አርባ ዓመት በዘለቀው እጅግ አስቀያሚው የምርጫ ፉክክር ዘመን ነበር፣ ነው ተብሎ ሲነገር የነበረው። ሌሎች ጉዳቶች አሉ። ለረጅም ጊዜም ለሩቅ ጊዜ የሚሆኑ ቅርብ ጊዜ የሚሆኑት እንግዲህ የሶሻል ጉዳይ ህብረተሰብ ጉዳይ የሚመለከቱ ናቸው። ለምሳሌ የሀገሪቱን የፍርድ የበላይ የፍርድ ፍርድ ቤት ሰዎችን በመሾም ደግሞ የፎሬን ፖሊሲ የውጭ ጉዳይ ግንኙነት በሚመለከት እና ደግሞ እንደዚሁ የፍልሰትን በሚመለከት እና ዘረኝነትን በሚመለከት ችግሮች ቶሎ ከሰቱ ይመስለኛል። ሎንግ ተርም ደግሞ በጠቅላላ አዘረኝነት ይሰፋል። የፍልሰትን በሚመለከትም እንደዚሁ ችግሮች አሉ። ለአሜሪካም ለአውሮፓም የሚሆኑ አጠቃላይ ስትመለከተው ህብረተሰባ ግጭቶች አሁን ወደፊት በጣም እየገሉ ነው የሚመጡት። ልክ እንደ አውሮፓ ሩቅ ስንመለከተው አውሮፓ እና ለአሜሪካ ወደ ወደ ድቀት የሚያምሩበት ሁኔታ ነው የሚመስለው። ወደ ወደ ረዘም አድርገን ስንመለከተው ዶክተር ሀሰን ዶናልድ ትራምፕ እስካሁን ድረስ ባደረጉት ዘመቻ አቋማቸውን ግልጽ አድርገው ነው ሲናገሩ የነበሩት። ብዙዎቹ ንግግሮቻቸው አወዛጋቢ ነበሩ። ግንብ ገነባለሁኝ በሜክሲኮ እና በዩናይትድ ስቴትስ መስመር ላይ የድንበር መስመር ላይ ሙስሊሞች ለተወሰነ ጊዜ እንዲታገዱ አደርጋለሁኝ ሁኔታዎች እስኪታወቁ ድረስ የሚሉና ሌሎችም በጣም አነጋጋሪ የሆኑ ጉዳዮች ነበሩ። አስራ ሁለት ሚሊዮን ሰነድ የሌላቸው የውጭ ፍልሰተኞችን አሜሪካ ውስጥ የሚኖሩ ሰብስብ ያስወጣለሁኝ፣ እንዲህ እንዲህ አይነት ግዙፍ አቅም የሚጠይቁ ጊዜም የሚጠይቁ ሁኔታዎችን ሲናገሩ ነበረ ዶናልድ ትራምፕ። ይህንን ሁሉ እያየ ነው የአሜሪካ ህዝብ የመረጣቸው፣ እና ለመሆኑ ዶናልድ ትራምፕ እነዚህ ያሏቸውን ነገሮች ቃል የገባቸውን ነገሮች ያደርጋሉ ብለው ያስባሉ? የሚቻሉ አይደለም አንደኛው ትልቁ እንግዲህ ከአንድ ከአራት ዓመት ከሶስት አመት በኋላ የአሜሪካ ህዝብ የሚደነግጠውና የሚቆጣበት ምክንያት እነዚህ ነገሮች ዶናልድ ትራምፕ የተናገሩ ነገሮች የማያሳኩ ነገሮች ናቸው። አንድኛውም እንደው ለዲሞክራቶቹ ጥሩ የሚሆንላቸው ነገር ይሄን ነገር ብዙ ችግሮች ስላሉ እነዚህ ነገሮች ይሄ ሰውዬ ሳያሟሉ ሲቀሩ ህዝቡ በጣም ይቆጣል እና ትልቅ ድንጋጤና የበለጠ ችግር የሚያመጣው ይሄ ነው። እና ብዙዎቹ ነገሮች ዶናልድ ትራምፕ የተናገሯቸው አይመችም። ለምሳሌ ንግድን በሚመለከት፣ ግሎባላይዜሽን በሚመለከት አገሪቱ ለስልሳ አመት፣ ዓለም በጠቅላላ ስልሳ ሰባት ሰባ አመት የሰራበትን ትግል በትግል የተገኘውን የንግድ ግንኙነት ኢኮኖሚ እድገት መመለስ አይቻልም። ሜክሲኮን በሚመለከት ያለ ለአሜሪካ ሶስተኛዋ የንግድ አጋር ነች። ብዙ ስራ ተፈጥሯል። ጠቅላላ ከሜክስ ጋር ጠብ ከሆነ ብዙ ችግሮች ይመጣል። ከሌሎችም ከቻይና ጋር ጠብ ከሆነ ሀገሪቱና አለም ጠቅላላ ትልቅ ችግር ያመጣል እና ኢኮኖሚም ይለቃል። ዶክተር ሀሰን እስቲ አንድ እንደው እንደማጠቃለያ ማር አማረጌ ጥያቄ ላንሳሎት እና የዓለም ምላሽ ምን ይመስሎታል? ለዚህ ጉዳይ እሳቸው በዓለም አቀፍ ጉዳዮችም ላይ በጣም እንደዚሁ አነጋጋሪ የሆኑ ጉዳዮች ናቸው ያሉት። ኔቶን ከመሳሰሉ ከአውሮፓ ሀገሮች ጋር ከጃፓን ጋር ከሩሲያ ከቻይና ጋር ምንድን ነው ዓለም አሁን ለዚህ የሚሰጠው ምላሽ ብሎ ያስባሉ? ችግር ነው። በተለይ በመካከለኛው ምስራቅና በጃፓን ከኤሻ ጋር የሚለው በጣል አሜሪካን ችግር ይፈጥርባታል፣ ራሽያን የበላይነት ያመጣል። በዚህ ላይ ደግሞ አሜሪካ የአሜሪካ የፎሬን ፖሊሲ ይፍረከረክ እና ምናልባትም በዶናልድ ትራምፕና በሚሊተሪው ኮምፕሌክስ የሚሊተሪ የአሜሪካ ወታደራዊ ሀይለና የውጭ ጉዳይ ግጭት ሊኖር ይችላል፣ እና በጣም ውስብስብ ሁኔታዎች ነው የሚመጡት። ዶክተር ሰይድ ሐሰን እንግዲህ ሰሞኑንም ይዤው ትመለሳለሁኝ ሌሎች ብዙ ጥያቄዎች አሉኝ። ለዛሬ ግን በጣም አመሰግናለሁኝ። እግዜር ይስጥልኝ። እመስለኝ አመሰግናለሁ።